የአሜሪካ ድምጽ ነው በ በ19 በ25 እና በ24 የአጭር ሞገድ እንዲሁም የኢትዮ ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 24 2016 ዓ ም ዝግጅታችን ጀመረ። ኢትዮጵያ በአዲሱ የሶማሊያ የሰላም ተልእኮ ውስጥ የመካተት ፍላጎት እንዳላት ገለጸች። ከሶማሌ መንግስት ጋር ያለን ግንኙነት በአሁኑ ወቅት ልዩ ትኩረቱን ስቧል። ትኩረቱን የሳበበት ምክንያት የግንኙነታችን ሰበዞች፣ የግንኙነታችን አውታሮች በርካታ በመሆናቸው ነው። የኢትዮጵያ ፍላጎት ከሶማሌ ፌዴራል መንግስት ጋር በቅርቡ የታየውን ልዩነቶችን፣ አለመግባባቶችን በሰላምና በሰላም መንገድ መፍታት። የሰማችኋቸው የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ ሀዝቀ ሥላሴን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በሶማሊያ የምትገኝ ከተማ የግብጽ ኃይሎች የሚሰማሩ ከሆነ እንደምትቃወም አስታውቃለች። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ፣ የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ቆንጅ ይታየናል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ በድጋሚ። እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማቸዋለሁ። ኢትዮጵያ በአዲሱ የሶማሊያ የሰላም ተልእኮ ውስጥ በመካተት ሽብርተኝነትን የመዋጋትና የሶማሊያን መንግስት የመርዳት ፍላጎት እንዳላት የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ዛሬ በሰጡት መግለጫ ተናገሩ። ኢትዮጵያ ከሶማሊያ ጋር ያላትን አለመግባባት በሰላም ለመፍታት ጥረቷን ትቀጥላለች ያሉት አምባሳደር ታዬ ሶማሊያ የኢትዮጵያን ጥቅም የሚጻረሩ አካላትን የማታስተናግድ አካሄዷን ልታቆም ይገባል ሲሉ የማስተናገድ አካሄዷን ልታቆም ይገባል ሲሉም ተናግረዋል። በሌላም በኩል በሶማሊያ ሀዱር ከተማ የሚገኙ ባለስልጣናት የግብጽ ኃይሎች በአካባቢው የሚሰማሩ ከሆነ እንደሚቃወሙ ገልጸዋል። የኢትዮጵያ ወታደሮች የአዲሱ የአፍሪካ ህብረት ልዑክ አካል እንዲሆኑና ተልዕኳቸውን እንዲቀጥሉ እንደሚሹም አስታውቀዋል። የሶማሊላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ በማንኛውም ሰበብ የውጭ ወታደራዊ ኃይልን ወደ ጎረቤት ሶማሊያ ማሰማራት በቀጠናው የትርምስ ስጋትን ይፈጥራል፣ ለሰላም የሚደረገውን ጥረት ያዳክማል፣ በተጨማሪም ውጥረትን በማባባስ አደገኛ ውጤት ያስከትላል ብሏል። ሶማል ሶማሊያ በበኩሏ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ልዑክ በተሰኘው በአዲሱ የሰላም ልዑክ ውስጥ የየትኞቹ አገራት እንደሚሳተፉ ውሳኔ እንደሚሰጡ አስታውቃለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት የማትሰርዝ ከሆነ በአፍሪካ ህብረት በሚመራው አዲሱ ልዑክ ውስጥ እንድትሳተፍ እንደማይፈቅዱ የሶማሊያ ባለስልጣናት ማስታወቃቸው ይታወሳል። የዚህ ዝርዝር ዘገባ በምሽቱ ዐብይ ርዕስና የዜና መጽሔት ይቀርባል። የዩናይትድ ስቴትስ እርዳታ አደናቅፈዋል ባለቻቸው የደቡብ ሱዳን ባለስልጣናት ላይ ማዕቀብ ጣለች። ዩናይትድ ስቴትስ መንግስት የዩናይትድ ስቴትስ የመንግስት ኃላፊዎችን ጨምሮ ለሰብአዊ እርዳታ እጅግ ድሀ ወደ ሆነችው አገር እንዳይገባ እንቅፋት ሆነዋል ባለቻቸው ቁጥራቸው በውል ባልታወቀ በደቡብ ሱዳናውያን ላይ የቪዛ ማዕቀብ መጣሏን ዛሬ አርብ ነው ያስታወቀችው። እነዚህ ግለሰቦች ወደ ዩናይትድ ስቴትስ ለመግባት ብቁ ላይሆኑ ይችላሉ ያለው የዩናይትድ ስቴትስ መግለጫ ምንም እንኳ ማዕቀብ የተጣለባቸውን ግለሰቦች በስማቸው ባይገልጽም፣ ግለሰቦቹ የሕይወት አድን ሰብአዊ እርዳታዎችን ስራ በማደናቀፍና የእርዳታ ጭነቶችን ቀረጥ በማስከፈል ተሳትፈዋል ብለዋል። ቻይና በአፍሪካ የመሰረተ ልማት ግንባታ ትብብር ውጤቶችን ሪፖርት አሳተመች። ቻይና በቤልት ኤንድ ሮድ በተባለው የመሰረተ ልማት ግንባታ ማዕቀፍ ውስጥ በቻይና አፍሪካ የትብብር ውጤቶችን የያዘ ሪፖርት አሳትማለች። ሪፖርቱ 52 የአፍሪካ ሀገራትና የአፍሪካ ህብረት ከቻይና ጋር በቤልት ኤንድ ሮድ ትብብር የመግባቢያ ስምምነት ተፈራርመዋል ብለዋል። ቻይናና አፍሪካ የመሰረተ ልማት ትስስራቸውን ወደ አዲስ ደረጃ ከፍ አድርገዋል ይላል ዘገባው። የቻይና ኩባንያ ሜዳዎች ከ10 ኪሎ ሜትር በላይ የባቡር መስመር ዝርጋታ ወደ 100 ኪሎ ሜትር የሚጠጉ አውራ ጎዳናዎች፣ በግምት 1 ሺህ ድልድዮች፣ 100 ወደቦች፣ 66 ኪሎ ሜትር የኃይል ማመንጫዎችን በመገንባትና በመለወጥ ላይ መሆናቸውን ሪፖርቱ ጠቁሟል። በመላው አፍሪካ 150 ኪሎ ሜትር የመገናኛ አውታሮች መዘርጋቱም በሪፖርቱ ተጠቅሰዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። Yeah. <laughs> የእስራኤል ጦር በፍልስጤም ግዛት ዌስት ባንክ ሶስተኛውን ቀን ባስቆጠረው ጥቃት ጄኒን ከተማ ላይ የአየር ድብደባ ፈጽሟል ሲሉ ባለስልጣናት ተናገሩ። የእስራኤል ጦር ካለፈው ማክሰኞ ጀምሮ 19 ሰዎች የተገደሉባቸው ጥቃቶች የሽብርተኞች ምሽግ ላይ ያነጣጠሩና በሰሜናዊ ዌስት ባንክ የተካሄዱ ጥቃቶችን ለመከላከል ያለሙ መሆናቸውን አስታውቀዋል። ይህ በእንዲህ እንዳለ እስራኤል በጋዛ የህክምና ቁሳቁሶችን ወደ ኢምሬትስ ሆስፒታል ሲያደርስ የነበረን የተሽከርካሪ አጀብ ወይም ኮንቮይ በሚሳኤል በመምታቷ የበርካታ ሰዎች ህይወት አልፈዋል። በመጨረሻም የቀድሞ የሩሲያ ምክትል የመከላከያ ሚኒስትር ታሰሩ። የቀድሞ የመከላከያ ሚኒስትር ፓቬል ፖፖቭ በማጭበርበር ወንጀል ተጠርጥረው ትናንት አሙስ በቁጥጥር ስር መዋላቸውን የሩሲያ መንግስት ዜና ማሰራጫ ዘግቧል። በፖፖቭ ላይ የተመሰረተው ክስ ሞስኮ በሚገኘው የፓትሪዮት ፓርክ ውስጥ ከሚገኙ የንግድ እንቅስቃሴዎች ጋር የተያያዘ ነው ተብሏል። ፖፖቭ እንደ ኤሮፓ አቆጣጠር ከ2013 እስከ ሰኔ 2024 ድረስ በፕሬዚደንቱ ውሳኔ እስከተሰናበቱበት ጊዜ ድረስ የሩሲያ መከላከያ ሚኒስትር ሆነው አገልግለዋል። የፖፖቭ ስርዓት በሩሲያ የጦር ኃይሎች የላይኛው አመራር ውስጥ ስልጣንን አላግባብ በመጠቀም ላይ የሚካሄድ ሰፊ ዘመቻ ይመስላል። ከቅርብ ወራት ወዲህ በጉቦ በማጭበርበር እና ስልጣንን ያላግባብ ከመጠቀም ጋር በተገናኘ ክስ ተጠርጥረው ሲታሰሩ የቀድሞ ባለስልጣን ስምንተኛው ከፍተኛ ወታደራዊ አመራር ናቸው። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው የአርብ ምሽት ዝግጅታችን ወደ ስመኝሽ። ደረጀ ደስታን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ነሐሴ 24 2016 ዓም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት ከአቀናባሪ ብርሃን ኃይሉ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየነኝ የዌብና ማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የምሽቱ ዋና አዘጋጅ ቆንጂት ታየናት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዘገባችን እንለፍ። ትላንት ሐሙስ ከአዲስ አበባ ወደ ደብረ ማርቆስ ከተማ በሕዝብ ማመላለሻ አውቶቡስ ሲጓዙ የነበሩ ሀምሳ ሁለት ሰዎች በታጣቂዎች ታግተው እንደነበር የገለጸው በኦሮሚያ ክልል የሰሜን ሸዋ ዞን አስተዳደር። ሆኖም አብዛኞቹ ወዲያውኑ አምልጠው ስምንት ተሳፋሪዎች ብቻ መቅረጣቸውን ያመለጡት ታጋቾችና የዞኑ አስተዳደር አስታውቀዋል። በኦሮሚያ ክልል በገብረ ጉራቻና ቱሉ ሚልኪ ከተሞች መካከል ባለ ቦታ ላይ ከማሽላ ማሳ ውስጥ የወጡ ታጣቂዎች አውቶቡሱን አስቁመው ተሽከርካሪውን ጨምሮ 52 ተሳፋሪዎችን ወደ ጫካ ወስደው እንደነበር ከእገታ እንዳመለጡ የተናገሩ እማኞች ገልጸዋል። በኦሮሚያ ክልል የሰሜን ሸዋ ዞን አስተዳዳሪ አቶ ከፍ ያለው አደሬ ለአሜሪካ ድምጽ በሰጡት ቃል 52ቱ ተሳፋሪዎች እርሳቸው ሸኔ ሲሉ በገለጹት ታጣቂ ቡድን ታግተው የነበሩ ቢሆንም የጸጥታ ኃይሎች ብዙዎቹን ለማስለቀቅ ችለዋል ብለዋል። የቀሩትን ስምንት አሳፋሪዎችም ለማስለቀቅ ጥረቱ ቀጥለዋል ሲሉ ተናግረዋል። የአሜሪካ ድምጽ ባልደረቦች ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት እና በዘገባው ለማካተት ጥረት ቢያደርጉም ለጊዜው አልተሳካም። ሆኖም ድርጅቱ ከዚህ ቀደም ለቀረቡለት መሰል ውንጀላዎች በሰጠው ምላሽ ታጣቂዎቹ በእገታ ተግባራት ላይ እንደማይሳተፉ በመግለጽ በጽኑ ማስተባበሉ ይታወሳል። አስቴር ምስጋናው ዝርዝር አላት። ከእገታ እንዳመለጡ ለአሜሪካ ድምፅ የተናገሩት ግለሰቦች ሁኔታው የተከሰተው ትናንት ነሐሴ 23 ቀን 2016 ዓ ም ከአዲስ አበባ ወደ ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በመጓዝ ላይ በነበሩበት ወቅት ነው። ከአዲስ አበባ ሰሜን ምዕራብ አቅጣጫ ወደ 170 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ሰሜን ሸዋ ዞን በገብረ ጉራቻ እና ቱሉ ሚልኪ ከተሞች መካከል ከሚገኝ ቦታ ከማሽላ ማሳ የወጡ ታጣቂዎች መኪናውን እንዳስቆሙም ይናገራሉ። ለደህንነቱ በመስጋት ስሙን እንዳንጠቅስ የጠየ የቀን አንድ ተሳፋሪ ይህንኑ ያብራራል። የተነሳ ነው። ከአዲስ አበባ ወደ ጎጃም ደብረ መንቁስ እየሄድኩ ነበር። ከዛ የተጓዝን ያለ ከደብረ ጓቻ ሚኒኪ ሳንገባ መንደር ላይ ነው። ከሚኒኪ እና ከደብረ ጓቻ መካከል ማለት አምስት ሰዓት አራት ሰዓት ተኩል አካባቢ ነው። በቀሎ መንደር አካባቢ ነው። ሰባት ወይ ስምንት ናቸው አጣጣቂዎች። ላይ እነሱ ሄዱ። ሲያስሮጡም ጫካ በቀሎ ምናምን ነበረ። በቃ ሁሉም ሩጫ ሩጫ ሁሉም በቀሎ ጋጫ ተኝተን በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቅስ የጠየቁንና የአውቶብሱ አሽከርካሪ መሆናቸውን የገለጹልን ግለሰብም በወቅቱ የነበረውን እንዲህ ያስታውሳሉ። ማስቆሙ ይዘው ሄደዋል። እንግዲህ እናንተ እንዴት ያመለጣችሁ ሌሎቹ ደግሞ የበቆሎ ማሳ በነበረ የበቆሎ ማሳ ውስጥ ስንት ትሆናላችሁ? ያመለጣችሁ ሁሉንም ስናቃራም ስንትነ ሰው አካባቢ ከፍጣብ አብዛኛው አምልጠዋልና ይዛቸው ወደ ማርቆስ ገብቻለሁ። ወደ ሰላሳ ሰው አካባቢ ይዤ ገብቻለሁ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት አቶ ብርሃኔ ዘሩ ትናንት ረፋዱ ላይ አንድ የሕዝብ ማመላለሻ አውቶቡስ መንገድ ላይ መታገቱን ሪፖርት እንደደረሳቸው አረጋግጠዋል። እኛ ወዲያውኑ እንዲህ ተፈጥሯል ብለው ነው እንጂ በቃ መኪናው መታገቱ ሰምቻለሁ። በታጣቂዎች እንዲቆም በተደረገው የሕዝብ ማመላለሻ አውቶቡስ ውስጥ አምስት የቅርብ ቤተሰቦቻቸው ተሳፍረው እንደነበር የገለጹልን ደግሞ ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ የጠየቁን አስተያየት ሰጭ ናቸው። እስካሁን ምንም አይነት መረጃ ማግኘት አለመቻላቸውንም ያብራራሉ። የባለቤቴ ሁለት ልጅና አንድ ደግሞ የሄቷ ልጅ ሁለቱ ልጆች ከወላጆቿ ጋር ከእናቷ ጋር ነው አብራ የታገተችው። ሁሉም ሴቶች ናቸው። ሶስት ህጻናት የስምንት የሰባት የስድስት አመት አንደኛዋ ግን የአዲስ አበባ ቆይታ ለህክምና ለእናቷ ልታቀብላት ይዛት እየሄደች ነው። ምንም አይነት መረጃ ልናገኝ አልቻልንም። ምን እንደምናደርግ ግራ ገብቶ በህዝብ ማመላለሻ አውቶቡስ ውስጥ የነበሩትና በኋላም ያመለጡት ተሳፋሪዎች ለእገታው የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። በኦሮሚያ ክልል የሰሜን ሸዋ ዞን አስተዳዳሪ አቶ ከፍ ያለው አደሬ በበኩላቸው በትናንትናው እለት አሽከርካሪውን ጨምሮ ሃምሳ ሁለት ሰዎችን አሳፍሮ ከአዲስ አበባ ወደ ጎጃም ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ የታገተው እርሳቸው ሸኔ ሲሉ በገለጿቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆኑን በመግለ ወንጅለዋል በትናንትናው እለት ከአዲስ አበባ ወደ ጎጃም ሰዎችን ጭኖ ሲጓዝ የነበረ አውቶቡስ በገብረ ጉራቻ እና ወረ ጃርሶ ቱሉ ሚሊክ መካከል ላይ በሸኔ ታጣቂዎች ታግቶ ነበር። ነገር ግን የአካባቢው ሚሊሻ በከፈተው ተኩስ የጸጥታው ኃይሎች በፍጥነት በቦታው ተገኝተው በርካታ ሰዎችን አስለቅቀዋል። አሁን በታጣቂው እጅ የቀሩት ስምንት ሰዎች ብቻ ናቸው። እነሱንም ለማስመለስ የጸጥታው ኃይል ኦፕሬሽን እያካሄደ ይገኛል። ከመንገደኞቹ በተጨማሪ ከወረ ጃርሶ ወደ ፍቼ ሆስፒታል የሕክምና ባለሙያዎችን ይዞ ሲጓዝ የነበረ አምቡላንስም አግተው ሹፌሩን ጨምሮ በውስጡ የነበሩ ሰዎች ታግተው ነበር። እነሱም በትናንትናው ዕለት ተለቀዋል። የተቀሩት ስምንት ሰዎችንም ለማስለቀቅ የተጀመረው ኦፕሬሽን ተጠናክሮ ይቀጥላል። ዋሽንግተን የሚገኙ የአሜሪካ ድምጽ ባልደረቦች ከኦሮሞ ነጻነት ሰራዊት ምላሽ ለማግኘትና በዘገባው ለማካተት ጥረት አድርገዋል ለጊዜው አልተሳካም። ድርጅቱ ከዚህ ቀደም ለቀረቡበት መሰል ውንጀላዎች በሰጠው ምላሽ ታጣቂዎቹ በእገታ ተግባራት ላይ እንደማይሳተፉ በመግለጽ በጽኑ አስተባብሏል። ከሰኔ ወር 2015 ዓ ም እስከ ሰኔ ወር 2016 ዓ ም ያለውን ጊዜ የሚሸፍነው እና የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ በቅርቡ ይፋ ያደረገው ሪፖርት በሲቪል ሰዎች ላይ በትጥቅ ግጭት እንዲሁም በግጭት አውድ ውስጥ ከሚደርሱ የሰብዓዊ መብቶች ጥሰቶች በተጨማሪ ሲቪል ሰዎችን ኢላማ ያደረጉ እገታዎች በተለይ በአማራና በኦሮሚያ ክልሎች አሳሳቢ መሆናቸውን አመልክቷል። ሁኔታው ከፍተኛ ትኩረት የሚሻ መሆኑንም አሳስቧል። ለአሜሪካ ድምጽ አስቴር ምስጋናው ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ኢትዮጵያ በአዲሱ የሶማሊያ የሰላም ተልእኮ ውስጥ በመካተት ሽብርተኝነትን የመዋጋትና የሶማሊያ መንግስትን የመርዳት ፍላጎት እንዳላት አስታውቃለች። የውጭ ጉዳይ ሚኒስትር አምባሳደር ታዬ አስቀስላሴ ዛሬ በሰጡት መግለጫ ላይ ነው ይህንን ያስታወቁት የሶማሊያ መንግስት በበኩሉ ኢትዮጵያ ከሶማሌላንድ ጋር የደረሰችውን የመግባቢያ ሰነድ ስምምነት ካልሰረዘች በቀጣዩ የሰላም ልዑክ እንዳትሳተፍ አደርጋለሁ ማለቱ ይታወሳል ኢትዮጵያ ከሶማሊያ ጋር ያላትን አለመግባባት በሰላም ለመፍታት ጥረቷን ትቀጥላለች ያሉት አምባሳደር ታዬ ሶማሊያ የኢትዮጵያን ጥቅም የሚጻረሩ አካላትን የማስተናገድ አካሄዷን ልታቆም ይገባል ሲሉም ተናግረዋል። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀስላሴ ዛሬ አርብ ነሐሴ 24 ቀን 2016 ዓ ም በሰጡት ጋዜጣዊ መግለጫ ላይ የአገሪቱ የውጭ ጉዳይ ፖሊሲ ከጎረቤት አገራት ጋር ያላትን ግንኙነት ለማጠናከር እና ዓለም አቀፍ አጋሮችን ለመፍጠር ያለመ ነው ብለዋል። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት ታህሳስ 22 ቀን ከሶማሌላንድ ጋራ በተፈረመው አወዛጋቢ የመግባቢያ ስምምነት ምክንያት ከሶማሊያ ጋር ያለው ዲፕሎማሲያዊ ግንኙነት እያሽቆለቆለ ባለበት ወቅት ነው። የአፍሪካ ቀንድ ህዝቦች በጠንካራ ወዳጅነትና በማህበረሰባዊ ግንኙነት የተሳሰሩ ናቸው በቀድሞው የግጭቶች ታሪክ መገደብ የለባቸውም ያሉት ሚኒስትሩ ኢትዮጵያ ከሶማሊያ ጋር ያላትን ልዩነቶች በሰላማዊ መንገድ መፍታት ትፈልጋለች ብለዋል። ከሶማሌ መንግስት ጋር ያለን ግንኙነት በአሁኑ ወቅት ልዩ ትኩረቱን ስቧል። ትኩረቱን የሳበበት ምክንያት የግንኙነታችን ሰበዞች፣ የግንኙነታችን አውታሮች በርካታ በመሆናቸው ነው። የኢትዮጵያ ፍላጎት ከሶማሌ ፌዴራል መንግስት ጋር በቅርቡ የታየውን ልዩነቶችን፣ አለመግባባቶችን በሰላምና በሰላም መንገድ መፍታት በዲፕሎማሲያዊ መንገድ መከወን ነው። ኢትዮጵያ አዲስ በሚቋቋመው የሶማሊያ የሰላም ተልዕኮ ውስጥ የመሳተፍ ፍላጎት እንዳላትም ተናግረዋል። በርካታ ሀገራትም ይህን ሀሳብ ይጋራሉ ሲሉም ገልጸዋል። በፖስት አትሚስ ዙሪያ ማን ይሳተፋል የሚለው ገና በውይይት ላይ ያለ ነው። ዩናይትድ ኔሽንስን ፐርቲኩለር የዩኤን ሴኩሪቲ ካውንስል ማንዴት ነ እኛ ትሩፕ አዋጭ ሀገር ነን፣ ወታደር ያለን ሀገር ነን። በተለያዩ ሴክተሮች እና አብዛኛውን የያዝ ነው። እኛን የብዙ ሀገሮች ፍላጎት ኢትዮጵያ ከሌለች እስከ ዛሬ ድረስ ያለው ግኝት በጎ ነገር ሁሉ ታጥቦ ጭቃ ይሆናል። ኢትዮጵያ ከሌለች የብዙ ሀገሮች ስሜት ይሄ ነው። ግን በዩኤን ፒስ ኪፒንግ ኦፕሬሽን ዋና ዋና የሚባሉት አንደኛ ቅድም እንዳልኩት ማንዴት ነው። ሁለተኛ ደግሞ ሆስት ካንትሪ ደግሞ ስምምነቱን መግለጽ አለበት። በሌላ በኩል ኢትዮጵያን ጨምሮ አምስት ሀገራት ወታደሮችን ያዋጡበትን ነባሩን የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስን በመተካት በአውሮፓውያን 2025 ስምሪት ይቀበላል በተባለው አዲሱ በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ አውሶም ውስጥ ኢትዮጵያ እንዳትካተት ልታደርግ እንደምትችል ሶማሊያ መግለጿ ይታወቃል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውንና ሞቃዲሾ ሉዓላዊነቴን የጣሰ ነው የምትለውን የባህር በር የመግባቢያ ሰነድ ስምምነት ካልሰረዘች በተልእኮ እንድትካተት ፈቃዷ አለመሆኑን ነው ሶማሊያ የገለጸችው። አምባሳደር ታዬ በዛሬው መግለጫቸው አዲሱ የሶማሊያ የሰላም ተልእኮ ለኢትዮጵያ የደህንነት ስጋት ምንጭ መሆን የለበትም ብለዋል። ኢትዮጵያ በአዲሱ ተልእኮ ውስጥ ባትካተት እንኳን ደህንነቷን የመጠበቅ ኃላፊነት ትወጣለች ሲሉ ገልጸዋል። ተሳተፍንም አልተሳተፍንም ግን የአካባቢ የኢትዮጵያ የኢንሴኩሪቲ ወይም ደግሞ የጸጥታ አደጋ ምንጭ መሆን የለበትም። አዲስ እውቀት አይደለም። ከዚህ በፊት በንጉሱ ጊዜ፣ በደርግ ጊዜ ደግሞ በ967 68 ሞር ስፔሲፊክሊ የተደረገው ወረራ በሚሞሪያችን ውስጥ አልጠፋም፣ አለ ትውስታው። ስለዚህ የኢንሴኪሪቲ ምንጭ አይሆንም ብሎ ማሰብ ተላላነት ስለሆነ ዋናው ግን የአትሚስ አካልም መሆን አልሆነም አትሚስ አባል ብንሆን ለእነሱም ለእኛም ይበጀናል። ለዓለም አቀፉ ኅብረተሰብ ነው የሚበጀን። ለዩኤንም ይበጃል፣ ለአፍሪካ ዩኒየንም ይበጃል። ካልሆነን ግን የጸጥታ ፍላጎቶቻችን ሁሉ በእጃችን ያሉ ስለሆነ ያለፈው አይነት ትርከት እንደማይደገም ማረጋገጥ ነው የኛ ኃላፊነት። ሚኒስትሩ በአንካራ በኢትዮጵያና ሶማሊያ መካከል የተደረገው ንግግር አዎንታዊ መፍትሄ እያመጣ መሆኑን ጠቅሰው ንግግሩ በጥቂት ግለሰቦች ተንኳሽ ንግግሮችና ለቀጣናው ዘላቂ ሰላም በማይመኙ ኃይላት ምክንያት ሊደናቀፍ አይገባም ብለዋል። በቱርክ አንካራ ለሁለት ዙር የተደረጉ የተናጠል ውይይቶች ያለ ስምምነት መጠናቀቃቸው አይዘነጋም ሶማሊያ የአንካራው ውይይት ውጤት ላለማስመዝገቡ ኢትዮጵያን ተጠያቂ አድርጋለች ፕሬዝደንቷ ሐሰን ሼክ ሞሐሙድ ኢትዮጵያ ሶማሊያን እንደ ነጻ ጎረቤት ሀገር እውቅና አልሰጠችም ሲሉ ይህን ለድርድሩ አለመሳካት በምክንያትነት ጠቅሰዋል ኢትዮጵያ የሶማሊያን ሉዓላዊነትና የግዛት አንድነት እስካላረጋገጠች ድረስ ሶማሊያ በባህር ጉዳይ ላይ እንደማትወያይም ፕሬዝደንቱ ተናግረዋል። ተናግረዋል። ፕሬዚደንቱ ከዚህ ቀደም በሰጡት አስተያየትም ኢትዮጵያ የሶማሊያን ፌዴራል መንግስት ፈቃድ ሳታገኝ ከሶማሊላንድ ጋር ውል በመፈራረም የቆዩ ግጭቶችን እያንሰራራች ነው በማለት ከሰዋል። ሞቃዲሾ ሶማሊላንድን የሶማሊያ አካል አድርጋ ብትቆጥርም ራሷን ነጻ ሀገር አድርጋ የምትቆጥረው ሶማሊላንድ በበኩሏ ከውጭ ሀገራት ጋር በራሷ ስምምነቶችን መፈጸም እንደምትችል ትሞግታለች። የመግባቢያ ሰነዱ ውድቅ ካልሆነ በማንኛውም መንገድ ሉዓላዊነቴን አስከብራለሁ ያለችው ሶማሊያ በአባይ ውሃ ምክንያት ከኢትዮጵያ ጋር ለመግባባት ውስጥ ከምትገኘው ከግብጽ ጋር ከሁለት ሳምንት በፊት የመከላከያ ስምምነት መፈራረሟ ይታወቃል። ስምምነቱ ሽብርተኝነትን የመዋጋት ጥረትን ለማጎልበትና የመከላከያ ሰራዊታችን ሉዓላዊነታችንን የመጠበቅ አቅሙን እንዲያጠናክር ይረዳል ሲሉ የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቂ ተናግረዋል። ስምምነቱን ተከትሎ ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብጽ አውሮፕላኖች ማክሰኞ ዕለት ሶማሊያ መግባታቸው ይታወቃል። ይህ በሆነ ማግስት ረቡዕ ዕለት የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የግብፅን ስም ባይጠቅስም ሌሎች ተዋናዮች የአፍሪካ ቀንድ ክልልን ለማተራመስ እርምጃ ሲወስዱ ኢትዮጵያ በዝምታ አትመለከትም ብሏል። ሶማሊላንድም በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ የግብጽ ጦር በሶማሊያ መገኘቱን አጥብቄ አወግዛለሁ ብላለች። የውጭ ጉዳይ ሚኒስትር ታዬ አጽቀ ሥላሴ ዛሬ በሰጡት መግለጫ ሶማሊያ የኢትዮጵያን ጥቅም የሚጻረሩ ኃይሎችን ከማስተናገድ ልትቆጠብ ይገባል ሲሉ አሳስበዋል። ለአካባቢያችን ሰላም ከማይፈልጉ አጋሎች ጋር የሚያደርጓቸውን እንቅስቃሴዎች ደግሞ መመልከትና ማየት አለባቸው እንዲሁ ባዘቦት የሚታለፍ ነገር አለመሆኑ ነው። በተለይ እንደ ውጭ ጉዳይ ሚኒስቴር ከሶማሌ ጋር ያለንን አለመግባባት ሰላማዊ በሆነ መንገድ በጸረ ሽብር ትግል ላይ ያለንን ትብብር አጠንክሮ መቀጠል የሶማሌ ናሽናል አርሚ ጦር ራሱን ችሎ የሀገሩን ሰላም እንዲጠብቅ ሌሎች የሶማሌ መንግስት የኢትዮጵያን ኢንትረስት የኢትዮጵያን ጥቅም የሚጻረሩ ኃይሎችን የማስተናገድ ቢህሉን አካሄዱን እንዲያቆም ነው የምንጠይቀው። ያም ሆነ ይህ ኢትዮጵያ በሰላም ጥረቷ ትገፋለች ነው ያሉት። ሚኒስትሩ በመግለጫቸው የትኛውንም ሀገር ሳይጠቅሱ ድንበር በሚጋሩ ማህበረሰቦች መካከል ግጭት ለመፍጠር የሚደረግ ያሉት ሙከራ እንዲቆምም አስጠንቅቀዋል። በአካባቢው ለአሸባሪዎችና ጸረ ሰላም ኃይሎች ምቹ ሁኔታን የሚፈጥሩ እንቅስቃሴዎችን በዝምታ አናልፍም ሲሉም ገልጸዋል። በተያያዘ ፕሬዚደንት ሙሴ ቢሂ የኢትዮጵያን አምባሳደር ተሾመ ሹንዴን የሹመት ደብዳቤ መቀበላቸውን የሶማሌላንድ ባለስልጣናት ትናንት ሐሙስ አስታውቀዋል። ለፕሬዝደንት ቢሂ የሹመት ደብዳቤ ያቀረቡትን ዲፕሎማት የኃላፊነት ደረጃ በተመለከተ የኢትዮጵያ ባለሥልጣናት በይፋ የሰጡት አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከዚሁ ከሶማሊያ ጉዳይ ጋር በተያያዘ በሶማሊያ በባኩል ክልል በምትገኘው ሀዱር ከተማ የሚገኙ ባለስልጣናት የግብጽ ኃይሎች በአካባቢው የሚሰማሩ ከሆነ እንደሚቃወሙ አስታውቀው የኢትዮጵያ ወታደሮች የአዲሱ የአፍሪካ ሕብረት ልዑክ አካል እንዲሆኑና ተልእኳቸውን እንዲቀጥሉ እንደሚሹ አስታውቀዋል። የአሜሪካ ድምጽ የአፍሪካ ቀንድ ባልደረባ ሀሩን ማሩፍ ያደረሰንን ዘገባ እንግዱ ወልዴ ያቀርበዋል። ከአካባቢው የዕድሜ ባለጸጎች እና የማህበረሰብ አባላት ጋር ውይይት ማድረጋቸውን የገለጹት በባኩል ክልል የምትገኘው የሁዱር ከተማ የአካባቢ ኮሚሽነር የሆኑት ኦማር አብዱላሂ ሞሐሙድ የግብፅ ኃይሎች የሚሰማሩ ከሆነ እንደሚቃወሙ ለማሳወቅ ስብሰባውን እንዳዘጋጁ ለቪኦኤ የአፍሪካ ቀንድ ክፍል አስታውቀዋል። የኢትዮጵያ ወታደሮች ከውድር ከተማ ለቀው የሚወጡ ከሆነ መፍትሄው ምን እንደሚሆን የከተማዋ ነዋሪዎች ስጋት ስለገባቸው ስብሰባውን አዘጋጅተናል። እናም ያንን ስጋታችን በተመለከተ በከፍተኛ ድምፅ ለመንግሥት መልእክታችን እያስተላለፍን ነው። የኢትዮጵያ ወታደሮች በከተማዋ የጦር ሰፈር መስርተው ለበርካታ ዓመታት ቆይተዋል። በእንደ አውሮፓን አቆጣጠር 2013 ከ11 ዓመታት በፊት መሆኑ ነው። ስፍራውን ለቀው ሲወጡ አልሸባብ ሊቆጣጠረው ችሏል። መሐሙድ ያንን ክስተት በማስታወስ የአካባቢው ነዋሪዎች ያ ሁኔታ እንዲደገም እንደማይሽው ተናግረዋል። ነፋ ይህን ሁሉ ጥረት ያደረጉ ከስጋቶቻችሁ ሁሉ ሲከላከሉ የነበሩ ለእኛ ሲሉ ደማቸውን ሲያፈሱና መሥዋዕትነት ሲከፍሉ የነበሩ የኢትዮጵያ መከላከያ ኃይሎች ለቀው የሚወጡ ከሆነ መፍትሄው ምንድን ነው? ግብፅ ልታግዘን ትችላለች? ሞቃዲሾ የሚገኘው የሐሰን ሼክ መሐመድ መንግሥት ሊያድነን ይችላል። ከአልሻባብ ሊጠብቁን ይችላሉ። መልሱ አይችሉም ነው። በዚህ ምክንያት ኢትዮጵያውያኑ ጠባቂዎቻችን እንደሆኑ በግልጽና በከፍተኛ ድምፅ መልእክታችንን ማስተላለፍ አለብን። ጎረቤቶቻችን ናቸው። በሰላም ተልዕኮም ሆነ በሌላ መንገድ ሊጠብቁን ይችላሉ። በአካባቢው እንደሚገኙ ብዙሃን መገናኛ ዘገባዎች ከሆነ በስብሰባው ላይ ከተሳተፉት ቢያንስ ሦስቱ ሰዎች ኢትዮጵያ እንኳን ደህና መጣሽ ግብፅን አንፈልግም የሚሉ መፈክሮችን ይዘው ነበር። ማሙድ እንደሚሉት አስተዳደሩ ሰዎቹን መፈክሩን እንዲይዙ አልጠየቅም። ሰዎቹ በራሳቸው መፈክሩን ይዘው እንደመጡ ማሙድ ገልጸዋል። በሁዱር ከተማ የሚገኙ የኢትዮጵያ ወታደሮች መፈክሮቹን እንዲይዙ አድርገዋል የሚሉ የማኅበራዊ ሚዲያ ውንጀላዎችን ማሙድ አስተባብለዋል። የግብፅ ኃይሎች በአካባቢው የሚሰማሩ ከሆነ ከኢትዮጵያ ድንበር እጅግ ቅርብ የሆነው አካባቢ በእርሳቸው አገላለጽ ወደ ጦርነት ቀጠና ይቀየራል። ይህ በእንዲህ እንዳለ ከሶማሊያ ተገንጥላ ራሷን በማስተዳደር ላይ የምትገኘው የሶማሊላንድ ባለሥልጣናት የግብፅ ኃይሎች የሚሰማሩ ከሆነ እንደሚቃወሙ አስታውቀዋል። የሶማሊላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በማንኛውም ሰበብ የውጭ ወታደራዊ ኃይልን ወደ ጎረቤት ሶማሊያ ማሰማራት በቀጠናው የትርምስ ስጋትን ይፈጥራል፣ ለሰላም የሚደረገውን ጥረት ያዳክማል፣ በተጨማሪም ውጥረትን በማባባስ አደገኛ ውጤት ያስከትላል ብሏል። በሶማሊያ የአፍሪካ ሕብረት የድጋፍና የማረጋጋት ልዑክ በተሰኘው በአዲሱ የሰላም ልዑክ ውስጥ የየትኞቹ ሀገራት እንደሚሳተፉ ውሳኔ እንደሚሰጡ የሶማሊያ ባለሥልጣናት ተናግረዋል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት የማትሰርዝ ከሆነ በአፍሪካ ሕብረት በሚመራው አዲሱ ልዑክ ውስጥ እንድትሳተፍ እንደማይፈቅዱ የሶማሊያ ባለሥልጣናት አስታውቀዋል። ሐሩን ማሩፍ ለላከው ዘገባ እንግዶልነኝ ዋሽንግተን ዲሲ። በመቀጠል በአማራ ክልል ውስጥ የነበሩ ሁለት የስደተኛ ጣቢያዎች መዘጋታቸውን እንመለከታለን። በአማራ ክልል የነበሩት የአውላላ እና ኩመር የስደተኛ መጠለያዎች መዘጋታቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ወይም በምህጻረ ቃሉ ዩኤንኤችሲአር አስታውቋል። የጸጥታ ችግር ነበረባቸው የተባሉት ሁለቱ መጠለያዎች የተዘጉት በምዕራብ ጎንደር ዞን አፍጥጥ የሚባል አዲስ መጠለያ ከተከፈተ በኋላ መሆኑንም የስደተኞች ተቃውሞ አስታውቋል። ስለ ጉዳዩ ለአሜሪካ ድምጽ አስተያየት የሰጡት በኢትዮጵያ የስደተኞችና ና የስደት ተመላሾች አገልግሎት የጎንደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢሳያስ ሎራ አዲሱ የአፍጥጥ የስደተኞች መጠለያ የተሻለ የጸጥታ ሁኔታ ያለው፣ ለማስተዳደርም የተመቸ ነው ብለዋል። ገብረ ሚካኤል ገብረ መድን ዝርዝራለው። በአማራ ክልል ምዕራብ ጎንደር ዞን የሚገኙት የአውላላ እና የኮመር መጠለያዎች የጸጥታ ችግር እንደነበረባቸው ሲገልጽ የቆየው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር አሁን ሁለቱም መጠለያዎች መዘጋታቸውን አስታውቀዋል። የስደተኞች ተቋሙ ለአሜሪካ ድምፅ በኢሜይል በላከው መግለጫ የሱዳንን ጦርነት ሸሽተው የመጡትን ስደተኞች ለማስጠለል ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ጋር በመተባበር አፍጥጥ የሚባል አዲስ መጠለያ በዚያው በምዕራብ ጎንደር ዞን መተማ ወረዳ ውስጥ መከፈቱንም አውስተዋል። አዲሱ የአፍጥጥ መጠለያ እስከ 12500 ስደተኞችን የመያዝ አቅም እንዳለው የገለጸው ዩኤንኤችሲአር በአውላላና ኩመር መጠለያዎች የነበሩ ወደ 3000 የሚጠጉ ስደተኞች ወደ አዲሱ መጠለያ እንዲገቡ መደረጉን አመልክቷል። በተለያዩ የአማራ ክልል አካባቢዎች የነበሩ በመቶዎች የሚቆጠሩ ሌሎች ስደተኞችም ወደዛው መግባታቸውን አስታውቀዋል። ስለ ጉዳዩ ለአሜሪካ ድምፅ ያብራሩት የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የጎንደር ጽፈት ቤት ኃላፊ አቶ ኢሳያስ ሎራ የአውላላና የኩምር መጠለያዎች ተዘግተው ተጠልለውባቸው የነበሩት ሁሉም ስደተኞች ወደ አዲሱ የአፍጥጥ መጠለያ መግባታቸውን ተናግረው በአዲሱ ቦታ ያለው ሁኔታ እየተሻሻለ መሆኑን አመልክተዋል። አሉ በቀጣይ ደግሞ የሚሟሉ ይሆናል ማለት ነው። ሌላው ዩኤንኤችሲአርም በአካባቢው ያለው ከባድ ዝናብ እንቅስቃሴዎችን እያስተጓጎለ ቢሆንም ለስደተኞቹ አስፈላጊ አገልግሎቶችን ለማሟላት ጥረት እየተደረገ ነው ብለዋል። ከአካባቢው ሕብረተሰብና ባለስልጣናት ጋር በመተባበር እየተከናወነ ባለው ሥራም የአፍጥጥ መጠለያ የጸጥታ ሁኔታ የተሻለ እንዲሆን ተደርገዋል ብለዋል በመግለጫው አቶ ኢሳያስ ሎራም አዲሱ መጠለያ በአቀማመጡም ጭምር ለስደተኞቹ የተመቸ መሆኑን ተናግረዋል። ያለው የጸጥታ ሁኔታ የተሻለ ነው። በወቅቱ ቁመርና ውላላ ከነበረበት እየተሻለ ነው። አንደኛ ለማኔጅመንትም የተሻለ ስፍራ ነው የሰፈሩበት። የመሬቱን ተፈጥሮ ቁመርና ውላላ የተሻለ ነው። ሁለተኛ ከሱዳን ሚን እየገቡ ያሉ ስደተኞች አሉ። እዚህ እነሱንም ተቀብሎ ለማስፈር ከኩመር እና አውላላ ስደተኛ ለሚገባበት መግዛበር የቀረበ ቦታ ነው ተብሎ ታምኖበት ነው። በአውላላና ኩመር መጠለያዎች የነበሩት ስደተኞች በተለያዩ ችግሮች ሲፈተኑ መቆየታቸውን ራሳቸው ስደተኞቹና የተለያዩ ተቋማት በተለያየ ጊዜ ገልጸዋል። ታጣቂዎች በተለያየ ጊዜ ባደረሱት ጥቃት በትንሹ ሶስት ስደተኞች መገደላቸውንና በርካቶች ደግሞ መቁሰላቸውን የሚመለከታቸው አካላት በጊዜው ገልጸዋል። ዩኤንኤችሲአርም በአማራ ክልል በስደተኛ መጠለያዎች አካባቢ ይታያሉ ያላቸውና ግድያንና እገታን የመሰሉ ድርጊቶች እያስከተሉ ያሉት የጸጥታ ችግሮች እንደሚያሳስቡት በቀደሙ መግለጫዎቹ አመልክተዋል። በእነዚያ መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ለሦስት ወራት ያህል መኖሪያቸውን በጎዳና ዳር ያደረጉ ሱዳናውያን ስደተኞች እንደነበሩም ይታወቃል። ከእነሱ መካከል ስምንት መቶ የሚደርሱት በያዝነው ነሐሴ ወር መጀመሪያ ላይ ወደ ሀገራቸው ሱዳን ለመመለስ የእግር ጉዞ መጀመራቸውም ቀደም ባሉ ዘገባዎች ተመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሀሪስ በፕሬዚዳንት ምርጫ ዘመቻቸው የመጀመሪያው በሆነው ቃለመጠይቅ በስደት ላይ ጠንከር ያላቀራረብ እንደሚኖራቸውና አሜሪካ ለእስራኤል የምትሰጠውን የጦር መሳሪያ እንደማትከለክል ተናግረዋል። በአንዳንድ የሊብራል አቋማቸው ላይ ለውጥ አድርገዋል መባላቸውን በመቃወምም እሴቶቼ አልተለወጡም በሚል አቋማቸው ጸንተዋል። በዚህ ዙሪያ አሶሴትድ ፕሬስና የአሜሪካ ድምጽ ያደረሱን ዘገባዎች እንደሚከተለው ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ከሲኤንኤን የቴሌቪዥን ጣቢያ ጋር ቃለመጠይቅ ያደረጉት ለምክትል ፕሬዝዳንትነት አብረዋቸው ከሚወዳደሩት የሚኖሶታ ገዢ ቲም ዋልስ ጋር ሆነው ነው። ባለፉት ዓመታት በተለይ በህገወጥ ድንበር ማቋረጦች ዙሪያ የወንጀል ቅጣትን በማስቀረት ረገድ ፖሊሲዎቻቸውን ቀይረው እንደሆን ለተጠየቁት ጥያቄ ሃሪስ በጣም አስፈላጊና ዋና የሆኑት የፖሊሲ እይታዎችና በእሴቶቼ ዙሪያ የማሳልፋቸው ውሳኔዎች አልተለወጡም ብዬ አስባለሁ ሲሉ ምላሽ ሰጥተዋል። ሀሪስ ከሲኤንኤን ጋዜጠኛ ዳና ባሽ ጋር የነበራቸው ቆይታ ከቁጥጥራቸው ውጭ የሆነን ሁኔታ ለመራቅ ይሞክራሉ በሚል የሚቀርብባቸውን ትችት ለማጥፋት እድል የሰጣቸው ሲሆን ዘመቻቸውን ለማስረዳትም መድረክ ፈጥሮላቸዋል ጳጉሜ አምስት ከቀድሞው ፕሬዚዳንት ዶናልድ ትራምፕ ጋር ሊያደርጉት ከታሰበው የፖለቲካ ክርክር በፊትም የፖለቲካ አቋማቸውን የሚፈትሹበት አጋጣሚ መሆኑም ተገልጿል። ነገር ግን ጆ ባይደን ራሳቸውን ማግለላቸውን ተከትሎ የተፈጠረውን መነሳሳትና ባለፈው ሳምንት የተካሄደው የዲሞክራቲክ ፓርቲ ጉባኤ ተከትሎ የተፈጠረውን አዎንታዊ ምላሽ ለማጠናከር በሚደረገው ጥረት ስጋቶችም ተደቅነዋል። በመጀመሪያ ከሁሉም ነገሮች ቅድሚያ ከምሰጣቸው አንዱ መካከለኛ ገቢ ያለውን የማህበረሰብ ክፍል ለማጠናከርና ለመደገፍ የምንችለውን ማድረግ ነው። የአሜሪካን ህዝብ የወደፊት እይታ ግብና ዓላማን ስመለከት ሰዎች በአዲስ መንገድ ወደፊት ለመሄድ ዝግጁ እንደሆኑ አስባለሁ። ሲኤንኤን ትላንት ሐሙስ ከሰዓት በኋላ ከሀሪስ ጋር ቃለመጠይቁን ያካሄደው በጆርጂያ ግዛት ሳቫና ከተማ ውስጥ የአንድ ጥቁር ንብረት በሆነ ምግብ ቤት ውስጥ ሲሆን ምሽቱን በቴሌቪዥን ለህዝብ ተላልፏል። ሀሪስም ተመርጠው ስልጣን ከያዙ በመጀመሪያው ቀን የሚያከናውኗቸውን ተግባራት ዘርዝረዋል። Day one, it's going to be about one implementing my plan for what I call an opportunity economy. በመጀመሪያው ቀን የኢኮኖሚ እድል ስለ የምጠራውን እቅድ ነው ተግባራዊ የማደርገው። በዚህ ዙሪያ ብዙ እቅዶችን አስቀምጫለሁ። ይህም የዕለት ተዕለት ወጪን ለመቀነስ የምናደርጋቸውን፣ ለአሜሪካ አነስተኛ የንግድ ተቋማት የምናውለውን መዋለንዋይ እንዲሁም ቤተሰቦችን ለማገዝ የምናደርጋቸውንም ያካትታል። ለምሳሌ ለቤተሰቦች እስከ 6000 ዶላር የሚደርስ የልጆች ታክስ ብድር እንሰጣለን። ይህም ለህጻናት የመኪና ውስጥ መቀመጫና ልብስ እንዲሁም አልጋ ለመግዛት ያግዛል። የአሜሪካ ቤተሰቦች መኖሪያ ቤት በተመጣጣኝ ዋጋ እንዲያገኙ የምንሰራውም ስራ አለ ምክንያቱም እሱም በአሁን ሰዓት ሀገራችን ውስጥ ትልቁ ተግዳሮት ነው። ሃሪስ ከሲኤንኤን ጋር በነበራቸው ቆይታ ጠንካራ አቋም ያላት እስራኤል እንድትኖር እንደሚደግፉ ገልጸው የጋዛ ጦርነትን በተመለከተ ግን የተኩስ አቁም ስምምነት ላይ መደረስ አለበት ብለዋል። ከፍተኛ ቁጥር ያላቸው ፍልስጤማውያን ጋዛ ውስጥ በመገደላቸው ምክንያት ዋሽንግተን ለእስራኤል የጦር መሳሪያ መላኳን እንድታቋረጥ አንዳንድ የዲሞክራቲክ ፓርቲ አባላት ያደረጉትን ጥሪም ውድቅ አድርገዋል። የቀድሞ ፕሬዝዳንት ዶናልድ ትራምፕ ወደ ጥቁርነት ተቀየረች ሲሉ አስተያየት መስጠታቸውን ተከትሎ ሃሪስ በዘር ማንነታቸው ላይ የቀረበውን ጥያቄም ውድቅ አድርገዋል። የጥቁርና ደቡብ እስያ ዝርያ ያላቸው ሃሪስ ጥያቄውን ያረጀና የተለመደ መሳሪያ ነው ሲሉ መልሰዋል። ሃሪስ አክለው ምርጫውን ካሸነፉ ሪፐብሊካን የሆነ ሰው በካቢኔያቸው ውስጥ እንደሚሰይሙ ገልጸው ያ ሰው ማን እንደሚሆን ግን ገና እንደማያውቁ ተናግረዋል። ሁለንተናዊ እውቅና ካላቸውና ሰዎች በቀላሉ አስተያየት የሚሰጡባቸው ትራምፕና ባይደን በተቃራኒ፣ ሀሪስና ዋልዝ ገና ራሳቸውን ለመራጮች በማስተዋወቅ ላይ ናቸው። ሀሪስ ፕሬዚዳንት ባይደን ራሳቸውን ከምርጫው ማግለላቸውንና ድጋፋቸውን ለሳቸው እንደሚሰጡ የነገሯቸውን ወቅት አስታውሰው ባብራሩበት ወቅትም ከባይደን ጋር አብረው ማገልገላቸው በሙያዬ ውስጥ ካገኘኋቸው ክብሮች የላቀው ነው በማለት ተናግረዋል። በምርጫ ወቅት የጋራ ቃለመጠይቆች ወሳኝ ሲሆኑ ባለፉት ዓመታት ባይደንና ሃሪስ፣ ትራምፕና ማይክ ፔንስ፣ ባራክ ኦባማና ባይደን ተፎካካሪ በነበሩበት ወቅት በጋራ ቃለመጠይቆችን አካሂደዋል። አሁን ልዩነቱ ሌሎቹ ተፎካካሪዎች በየግላቸው ቃለመጠይቅ ሰጥተው የሚያውቁ መሆናቸው ሲሆን ሀሪስ ከአምስት ሳምንት በፊት በድንገት የፓርቲያቸው ትልቅ ኃላፊነት ተሸካሚ ከሆኑ ወዲህ በግላቸው ቃለመጠይቅ አላደረጉም። ሀሪስ ምክትል ፕሬዚዳንት በነበሩበት ወቅት ከአሶሽየትድ ፕሬስና ከሌሎች በርካታ መገናኛ ብዙሃን ጋር በካሜራና በህትመት ቃለ መጠይቆችን አድርገዋል። ነገር ግን ያለፈውን አንድ ወር ከሚዲያ መራቃቸውን ሪፐብሊካኖች ለጥቃት ተጠቅመውበታል። እጩ ከሆኑ ወዲህ ቃለመጠይቅ ያልሰጡባቸውን ጊዜያት የሚከታተለው የትራምፕ ዘመቻም ሞግዚት ያስፈልጋቸዋል በማለት ዋልዝ አብሯቸው የሚገኙት በዛ ምክንያት እንደሆነ ለማመልከት ሞክረዋል። የሀሪስ ቃለመጠይቅ በቴሌቪዥን ከተላለፈ በኋላ ትራምፕ በኢንተርኔት ላይ በጻፉት ምላሽ ጓድ ካማላ ሀሪስ እጅግ በጣም ደካማ የሆነና ምላሹን ለማወቅ ሳይሆን ራሳቸውን እንዲከላከሉ ታስቦ ለቀረበላቸው ጥያቄ የሰጡትን ምላሽ አይቻለሁ። ምላሻቸው እርስ በርሱ የሚጣረስና የተዘበራረቀ ከመሆኑ በላይ እሴታቸው አለመቀየሩን ተናግረዋል ሲሉ ገልጸዋል። ትራምፕ አብዛኛውን ቃለ መጠይቅ የሚያደርጉት ከቀኝ ዘመን ሚዲያዎች ጋር ቢሆንም ባለፉት ሳምንታት ሀሪስ ያገኙትን ትኩረት ለመመለስ በርካታ ሚዲያዎች የታደሙበት ጋዜጣዊ መግለጫዎችንም ሰጥተዋል። ጋሉፕ የተሰኘው ተቋም ከሕዝብ ያሰባሰበው አስተያየት ባለፉት ጥቂት ወራት ዲሞክራቶች ህዳር ላይ ለሚሰጡት ድምፅ ያላቸው ጉጉት እየጨመረ መሄዱን አመልክቷል። በጥናቱ መሠረት ከአስር ዲሞክራቶች ውስጥ ስምንቱ ድምፃቸውን ለመስጠት ጉጉት እንዳላቸው ያመለከተ ሲሆን ይህ ቁጥር በመጋቢት ወር 55 ከመቶ ብቻ ነበር። ይህ ለዲሞክራቶች በዚህ ዓመት መጀመሪያ ላይ ያልታየ መጋጋል ፈጥሮላቸዋል። በተመሳሳይ ጊዜ ውስጥ ሪፐብሊካን መራጮች ያሳዩት መነሳሳት እምብዛም እንዳልጨመረ ተመልክቷል። በአሶሴትድ ፕሬስ እና በአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ወደ ቻይና ስናልፍ ደግሞ በቤጂንግ ከዓለም ዙሪያ ጋዜጠኞችን ጋብዛ ወደ ተለያዩ ከተማ እየወሰደች ባህሏን የቴክኖሎጂ እርምጃዋንና የቱሪዝም ስፍራዎቿን በማስጎብኘት ላይ ነች። በዚህ መሀል የሚጎድለው ታዲያ የቻይናን ተጨባጭ ሁኔታና የሰብአዊ መብት አያያዟን ከሳንሱር ገደብ የሚያሳይ ስዕል እንደሆነ ተንታኞች ይናገራሉ። የቪክቶሪያ ሙንጋን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች። ኬንያዊቷ አንጋፋ ጋዜጠኛ ዙቤይዳ ኬናኑ ባለፈው ሐምሌ ወር ያደረገችው ጉዞ ስለ ዓለም ያላትን አመለካከት እንደቀየረው ታስባለች። ከደረሳችሁበት ደቂቃዎች አንስቶ ከቤት ርቆ ያለ ሌላ ቤታችሁ እንደሆነ ነው የሚሰማችሁ። የዜና አርታኢ እና የኬንያ የአርታኢዎች ኢዎች ማህበር ፕሬዝዳንት የሆነችው ዙሜዳ በቻይና ኤምባሲ በተደገፈው የመገናኛ ብዙሀን ጉብኝት ላይ ከአምስት ከፍተኛ ጋዜጠኞች መካከል አንዷ በመሆን መሳተፏን ትናገራለች። መገናኛ ብዙሃን በቻይና እንዴት እንዴት እንደተለወጡ ቃኝተናል። ሰው ሰራሽ አስተውሎት እንዲሁም ቻትጂፒቲን ጨምሮ በሚዘግባቸው ታሪኮች ውስጥ አዳዲሶቹን ቴክኖሎጂዎች እንዴት እንደሚጠቀሙባቸው አይተናል። ዙቤዳ ከመጣች በኋላ የኮሚኒስት ቻይና መስራች ስለሆኑት ማኦ ዜዱንግ ጽፋለች። ይኸው ሎካል ዴሊ የተሰኘው የኬንያ ህትመት ላይ የታተመው ስራዋ ስለ ቻይና ለመጻፍ ከያዘቻቸው ስራዎች መካከል አንዱ ነው። ጉዞ ዙቤዳ ከቻይናውያን ጋር በቀጥታ እንድትገናኝ ያደረጋት ተሞክሮ ነው። አፍሪካን ከዚህ ቀደም አይቼው በማላቀው መልኩ ተቀብለውታል። እናም ደግሞ የራሳቸውን ባህል በምግባቸው አማካኝነት አስተዋውቀውናል። የቻይና ኤምባሲ ቃል አቀባዩ ሉ ፔንጋዩ ቻይና እነዚህን ጉዞዎች ቁልፍ የባህል ልውውጥ አድርጋ ነው የምትወስዳቸው ሲሉ ለአሜሪካ ድምጽ ተናግረዋል። ቃል አቀባዩ አክለውም የመገናኛ ብዙሃን ትብብር የመገናኛ ብዙሃንን ደረጃ ከማሻሻል ባለፈም በሀገራቶች መካከል ያለውን ፖለቲካዊ፣ ምጣኔ ሀብታዊ፣ ማህበራዊና ባህላዊ ልውውጦችና ትብብሮችን ይበልጥ ለማጎልበት ይረዳል ብለዋል። የቻይና መገናኛ ብዙሃን ጉብኝት ጥረት ጋዜጠኞች ቻይናን እንዲጎበኙ ከማድረግ ባለፈም ቤጂንግ በምዕራባውያን መገናኛ ብዙኃን በሰብአዊ መብት ረገጣ የምትከሰስበትን ዢን ጂያንግ ክልል ጭምር ጋዜጠኞች እንዲጎበኙ ማድረግንም ያካትታል። ጆይስ ሆ የሁማን ራይትስ ፋውንዴሽን ባልደረባ ናቸው። ቻይና በቀጥታ ማለት የምትሻው እነዚህን ባለስልጣናት እና የውጭ ጋዜጠኞች የሰው ልጆች ላይ ግፍ እየተፈጸሙ ወደሚገኝበት ቦታ በመውሰድ ከፍተኛ ሳንሱር እና የፖሊስ ቁጥጥር ስር ባሉ አካባቢዎችን እያሳየች እዚህ ምንም የምታዩት ነገር የለም ማለት ነው። የዓለም አቀፉ የጋዜጠኞች ፌዴሬሽን ቻይና ዓለም አቀፍ የመገናኛ ብዙኃን ትስስር መድረኮችን በማዘጋጀት እንዲሁም በአውሮፓ በላቲን አሜሪካ እና በአፍሪካ ከሚገኙ የሀገር ውስጥ ተቋማት ጋር ስምምነቶችን በመፈራረም የሀገሯን ገጽታ ለማሳደግ ሞክራለች ሲል አስታውቋል። ቤጂንግ በኬንያ በመቶዎች የሚሆኑ የሀገር ውስጥ ጋዜጠኞችን በመቅጠር መገናኛ ብዙኃን ማቋቋማለች። የቻይና ጋዜጠኞች ስዋሂሊን ጨምሮ የሀገር ውስጥ ቋንቋዎችን በመጠቀም ከምዕራባውያን ጋር ለመወዳደር እያቀዱ ነው። ኖህ ሚዳምባ በናይሮቢ የኬንያ ዩኒቨርሲቲ የውጭ ጉዳይ ፖሊሲ ፕሮፌሰር ናቸው። አሁን ላይ ለየት ያለ ነገር ማድረግ ይፈልጋሉ። ማንኛውንም መዋለ ንዋያቸውን የሚያፈሱበት ነገር ላይ ሰፊ የሆነ መረጃ እንደሆነና በመንደሮች ደረጃ ሰርስሮ የሚደርስ ከመሆን ጋር ተያያዥነት እንዲኖረው ይሻሉ። ባለሙያዎች በቻይና የሚደገፉ ትላልቅ የመሰረተ ልማት ግንባታዎች ቤጂንግ በአህጉሪቱ ላይ ያላትን ተጽዕኖ የሚያሳዩ ምሳሌዎች ሆኖ ሳለ ከዓለም ዙሪያ የተውጣጡ የሀገር ውስጥ ጋዜጠኞችን ማስተናገድ ደግሞ ይበልጥ ስውርና ምቹ የሆነ የኃይል አቀራረብን የያዘ ፖለቲካዊ አካሄድ ነው ይላሉ። ቪክቶሪያ አሙንጋ ከናይሮቢ ላደረሰችን ዘገባ፣ ኤደን ገረመው ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ነው እየተከታተላችሁት ያላችሁት። እያስተናገድኳችሁ ያለውት ስመኝሽ ነው የቆየ ነኝ። የኢትዮጵያ ኮሚኒቲ ማህበር በቺካጎ ለአራት አስርተ ዓመታት በስደት ወደ ዩናይትድ ስቴትስ የመጡ ሕዝቦችን ሲያግዝ የቆየ ተቋም ነው። ከመላለም ለሚመጡ ስደተኞች መሰረታዊ አገልግሎቶችን ከመስጠት በተጨማሪ ከአሜሪካ ባህል እና ምጣኔ ሀብታዊ ስርዓት ጋር ይላመዱ ዘንድ በዘረጋቸው ዘመን ተሻጋሪ መርሃ ግብሮችም ይታወቃል። ከሰሞኑ በቺካጎ የነበረው ባልደረባችን ሀብታሙ ስዩም የማህበሩን ጉዞና የመጪ ዘመን ትልም ቃኝቷል። ቀጥሎ ይቀርባል። ከቺካጎ ከተማ አውራ ጎዳናዎች መካከል አንዱን ተጎራብቶ የቆመው ይህ ህንፃ የበርካታ አዳዲስ ስደተኞችን ታሪክና ውጣ ውረድ ለዓመታት ተጋርተዋል። እዚህ ስንደርስ ሁሉ ነገር ተመቻችቶ የሚጠብቀን ነው የመስለው አይደለም። ለዚህ ለዚህስ ወይ ሀገራችን መልስ እዛው ረፊጂ ካምፕ ይቻለን ነበር ምናምን። ምክንያቱም እንዳሰቡት ሆነው አያገኙትም። የህንፃው ባለቤት የኢትዮጵያ ኮሚኒቲ ማህበር በቺካጎ ለአራት አስርተ ዓመታት ያክል በሺዎች የሚቆጠሩ ስደተኞችን ተቀብለዋል፣ ሀገር አላምደዋል፣ ከባይታዋርነት ወጥተው የአሜሪካ ማኅበረሰብ አካል እንዲሆኑ አድርገዋል። ወይዘሮ አልማዝ ስዩምን የመሰሉ የማኅበሩ የአመታት ጉዞ አካል የነበሩ ትውልድ ኢትዮጵያውያን ከትውልድ አገራቸው ተሰደው ዩናይትድ ስቴትስ የደረሱ ኢትዮጵያውያን የቀደመ ፈተና ለተቋሙ መመስረት ዋነኛ ምክንያት እንደነበረ ያስታውሳሉ። በ1980 የኢትዮጵያ ረፊጂ መምጣት ጀመረ ከሱዳን ሲመጣ እኛን ሪፕሬዘንት ቢያደረግ ሪሰትልመንት ኤጀንሲ የለም። በሌላ ኤጀንሲ ነው የሚመጡት፣ እና እዛ ኤጀንሲ ውስጥ አንድ አበሻ ተቀጥሮ ይሰራ ነበር አበሾችን። እና እዛ የሚሰራው ኬዝ ወርከር በመኪና አደጋ ሞታ፣ በመኪና አደጋ ሲሞት እሱን ሰብሰብ ብለው እንኳን የሚቀበርበት እንዴት እናድርግ የሚወያዩበት ወይ ሀዘናቸውን የሚገልጽበት ቦታ አልነበረም፣ ወይም ኮሚኒቲ ሴንተር አልነበረም። የዛለት ከቀብር ሲመለሱ ይመስለኛል ዘዲሳይድ ኮሚኒቲ ማቋቋም አለብን ብለው ፊዩ ሰዎች ኮሚኒቲ ተቋቋመ፣ አሁን ያለንበት ደረሰ ማለት ነው። የኢትዮጵያውያን ስደተኞችን ለማገዝ የተመሰረተ ተቋም በአመታት ውስጥ የስራና የግብ አድማሱ ሰፍቶ ከመላ ዓለም ለሚመጡ ስደተኞች የአገልግሎት ስፍራ መሆኑን የሚያስረዱት ደግሞ የኢትዮጵያ ኮሚኒቲ ማህበር በቺካጎ ዋና ኃላፊ አቶ አክሊሉ አብርሃም አደይ ናቸው። ስደተኞችን የማስፈሮ ሁኔታ ሲጀመር የዛን ጊዜ ተቀላቅሎ አሁን ቨርጂኒያ ከሚገኘው የኢትዮጵያ ኮሚኒቲ ዴቨሎፕመንት ካውንስል ከሚባለው ጋር አፊሊየትድ ሆኖ ስደተኞችንም ማስፈር ጀመረ ማለት ነው። በዚህ እንግዲህ ስደተኞችን ስናሰፍር ሚሽኑን አስፋፍቶ ከኢትዮጵያውያን ውጭ ያሉትንም ለመርዳት በተለያዩ በስደተኝነት ማስፈር ብቻ ሳይሆን በኤምፕሎይመንት፣ በቋንቋ ትምህርት፣ በሄልዝ የጤና እርዳታ በመሳሰሉት ፕሮግራሞች እያስፋፋ ቀጠለ እና አሁን ዛሬ በጣም አስፋፍቶ ብዙ ከኢትዮጵያውያን ውጭ ኢትዮጵያውያኖችንም እንደዚሁ ደግሞ ሌሎችንም ስደተኞች እዚህም ሀገር ያሉ በኢኮኖሚ እንትናቸው ዝቅተኛ የሆኑና ድጋፍ ለሚሹ ሁሉ አገልግሎትን እያዳረሰ ይገኛል። የተቋሙን የዛሬ አቋም ለሚመለከት መንገዶቹ ሁሉ ከፈተና የጸዱ ሊመስለው ይችላል። አቶ አክሊሉ ግን ማህበሩ በርካታ ተግዳሮቶችን እያለፈ ዛሬ ላይ መድረሱ ይናገራሉ። ብዙ ጊዜ በተለያየ ጊዜ የሚያጋጥመው ችግር በማህበሩ ታሪክ ውስጥ የበጀት መዘበራረቅ ያጋጥም ነበረ። ብዙ ጊዜ ሁኔታዎች ሲቀየሩ፣ የኢኮኖሚ ለውጥ ሲኖር፣ ክራይሲስ ነው። እንደዚህ በሀገሪቱ ላይ ቀውስ ሲኖር እሱም አፌክት እያደረገ ብዙ ጊዜ ችግር ያጋጥም ነበረ እና ይህንን በተለያየ መንገድ ራሱን አጠናክሮ ሜንቴን አድርጎ አንዳንዴ እያነሰ አንዳንዴ እየሰፋ ሄዷል። ብዙ ድርጅቶች የጠፉ የከሰሙ አሉ፣ ግን ኮሚኒቲው ቀጥሏል። በሀገራችን ያለው ሁኔታ የፖለቲካም የኢኮኖሚም ማህበራዊ ማንም ቀውሱ እዚህ ደግሞ የራሱን ኢምፕሊኬሽን ባለው፣ ምክንያቱም ኢትዮጵያውያንን ነው የምናገለግለው ያው ኢትዮጵያን ነው የምንመስለው እና እዛ ያለው ችግር እኛ ላይ ይከሰተል ማለት ነው። በብሔር ያለ ግጭት፣ በፖለቲካ ያለው ግጭት ነጸብራቁ እዚህ ይስተዋላል እና እኛ ደግሞ ሁሉንም ማገልገል ያለብን ሲሆን አንዳንድ ጊዜ እነዚህ መጓተቶች አፌክት ያደርጋሉ እና እነዚህን አቀናብሮ የማስኬድ እና መሀል ላይ ሆኖ መቀጠል ሁልጊዜ ከባድ ፈተና እና ችግር ነበረ ማለት ነው። ኢትዮጵያ ኮሚኒቲ ማህበር በቺካጎ አመታትን ያስቆጠሩ ሰብአዊ አገልግሎቶችን ለማስፋት ጥረት እያደረጉ ከሚገኙ የአዲሱ ትውልድ አባላት ወጣቶች መካከል አንዷ ሳምራዊት ባልቻ ናት። ሳምራዊት የውስጥ ፍላጎቷን ወደ ቁም ነገር በመቀየር ረገድ ተቋሙ እንደምን እንዳገዛ ታስረዳለች። ከልጅነት ጀምሮ ውስጥ የነበረ ፓሽን ነበረ። የተማርኩት ማርኬቲንግ ማናጅመንት ነበር፣ ሚሰራው ደግሞ ሀስፒታሊቲ ኢንዱስትሪ ውስጥ ነበረ። ግን ሁልጊዜ ጊዜ ሰዎችን መርዳት የሚለው ነገር በጣም ውስጤ ነበረ እና ኢማጅን ማደርገው ነገር ነበረ ናን ፕሮፊት ውስጥ መስራትና፣ በፊትም ቫለንቲር አደርግ ነበረ የተለያዩ ግሩፖች ውስጥ እዚህ ቺካጎ ውስጥ ራሱ የምንሰራቸው ስራዎች ነበሩ ኢትዮጵያ ካሉ ልጆች ጋርና፣ አጋጣሚ ይሄ ኦፕኒንግ ሲከፈት በጣም አመስቶ ኤክሳይትድ እና በቃ ሰዎችን መርዳት፣ ኮሚኒቲውን ማገልገል፣ ኢትዮጵያውያኖችን ማገልገል በጣም ፈልግ ስለነበረ እንትኑ ሲመጣ ኦፕኒንጉ ሲመጣ በዛ የተነሳ መጣሁ እና በጣም ፓሽኔ ነው። ስራ ብቻ ሳይሆን ለእኔ ፓሽን አይዶ ነው ኢትዮጵያዊ ኢትዮጵያዊ ስለሆንኩ እኔ ስለሆንኩ ይሁን አላውቅም፣ ግን ይሄ ሰው መርዳት የሚለው ነገር በጣም ውስጥ ያለ ነገር ነው፣ እና ስራ ብቻ ሳይሆን ለእኔ ፓሽን ነው። ሳምራዊት በስራዋ ከተለያዩ የዓለም ክፍሎች የመጡ ስደተኞችን ታገኛለች። የስደት ህይወትን ሀብለው ጀምረው ከሀገሬው ባህልና ቋንቋ ጋር ተላምደው ለቁም ነገር እስኪበቁ ድረስ በትጋት ታግዛለች። ስራው ልፋት ያለውና ታጋሽነትን የሚጠይቅ ቢሆንም፣ የሰዎች ህይወት ወደ መልካም ተቀይሮ ማየት ሳምራዊትን ለመሰሉ ወጣቶች ሌላ በረከት የሆነ ይመስላል። በጣም የማረሳው ከሰመር ፕሮግራም ራን ሳደርግ እዚ ሀገር አዳፕት ተደርገው የመጡ ሀበሾች ቤተሰቦቻቸው የሚያዘጋጁት ኢቨንት ነበርና እዛ ኢቨንት ላይ በጣም ማረሰው የነበረው ነገር ወላጆች እኛ ሄደን ፓርቲስፔት ስናደርግ እዛ ፕሮግራም ላይ ልጆቻቸውን ጸጉር መስራት አቅቷቸው ይቸገሩ ነበር እና እሱን ስናሳያቸው የነበራቸው ኤክሳይትመንት፣ ስለ ኢትዮጵያ ስንነግራቸው፣ ስለ ባህል ስንነግራቸው የነበሯቸው ጥያቄዎች ምን አይነት ጸጉር ቅባት ልጠቀም ለልጄ እንዴት አድርጌ ላብላት ምናምን የሚሉን ለእኛ በጣም ሲምፕል የሚመስሉ ነገሮች ግን ለእነሱ ደግሞ በጣም ሜጀር የሆኑ ልጆቻቸውን በማሳደግ ውስጥ የነበሩ ጥያቄዎች ነበሩና እሱም በጣም አረሰው። ከዛ በተረፈ ግን በጣም ብዙ ረፊጂዎች ጋር ሰርቻለሁ እና እስካሁን ድረስ እየደወሉ በብዙ መልኩ የሚያመሰግኑ እኛው ስራ ነው ለእኔ ግን ፐርሰናል ያደርጉታል እና ልክ አንተ ከራስ ኪስ አውጥተህ የምታደርግላቸው ያህል ነው የሚሰማቸው እና እንደ ቤተሰብ ከስራ ኬስ ማኔጀር አልፎ እንደ ቤተሰብ፣ እንደ እህት፣ እንደ ወንድም፣ እንደ ልጅ ማየት ይጀምራሉ አንተንና በጣም ሪዋርዲንግ የሆነ ስራ ነው። ኢትዮጵያ ኮሚኒቲ ማህበር በቺካጎ በቅርቡ አርባኛ ዓመቱን ያከብራል። ማህበሩ ከተመሠረተ ከጥቂት ጊዜያት በኋላ የተቀላቀሉት ወይዘሮ አልማት ስዩም አሁን ላይ የተቋሙን ዕድሜ ለማርዘም ከሚሰሩት መካከል አንዷ ሁኗል። ወይዘሮ አልማዝ የእሳቸውና የባልደረቦቻቸው ህልም ማኅበሩ ከትናንቱ የተሻለ ለትውልደ ኢትዮጵያንም ሆነ ለማናቸውም ስደተኞች አገልግሎት የሚሰጥበትን አቅም የላቀ ማድረግ እንደሆነ ይናገራሉ። አሁን ጥሩ ቦታ ነን ያለ ነው። ሪሰትን የምናደርጋቸው ሰዎች ወይም ረፊጆች ሁልጊዜ በአመት በአመት ይለዋወጣሉ ከየት ከየት ሀገር እንደሆነ። በአሁን ራይት ናው አዲስ ሞመንት የምናደርገው አፍጋኒስታኖች ናቸው፣ ኤርትራያኖች ናቸው በርማ ከበርማ የሚመጡ ናቸው። ኮንጎዎች ናቸው፣ ከኮንጎ ነው፣ ከሲሪያ፣ ከኢራቅ አልፎ አልፎ እንደነሱ አይነት ናቸው የሚመጡት እና ይሄ እንደዚህ ደርሰናል። ይሄን ማድረግ ትልቅ ነው ትልቅ ነገር ነው። ትንሽ የሚለየን ቅድም እንዳልኩት ከሌላው ኮሚኒቲ ከኢትዮጵያ ኮሚኒቲ በየሲቲው ካለው እኛ ይሄንን ነው። ለኢትዮጵያኖች ደግሞ ምን ታደርጋላችሁ ቢባል ለኢትዮጵያኖች ደግሞ እንደ ትንሽ የኢትዮጵያ ኤምባሲ አይነት ነገር የምንሰራ ነን። ኤግዛክትሊ ማተብ ምናምን ባንችልም በሁሉ ነገር አሁን ኦንላይን ላይ ሆኗል። ህዝቡን እናግዛለን። በኦንላይን ሪኒዋል ፓስፖርት ማሳደስ፣ የሎ ካርድ ማድረግ፣ ፓወር ኦፍ አቶርኒ በማድረግ እሱን የሚሰራ ሰው አለን። እሱ እሱን እናግዛለን። እንደሱ እናደርጋለን። ና ስራ ምናምን ብዙ ፕሮግራሞች አሉ። ስራ እናስይዛለን ወደፊት ከዚህ የበለጠ ይኖራል። ወይም ይህ ኮሚኒቲ አድገው ብን የራሱን ሀውዚንግ የራሱን ሀውዚንግ የራስ ፕሮፐርቲ ገዝተን ህዝቡ ሲመጣ የምናስቀምጥበት በክራይም ይሁን በምን ይሁን እንደዛ ትልቅ ደረጃ እንዲደርስ አሁንም ይሄን የራሳችን ነው ተከራይተን አይደለም ግን ከዚህ የበለጠ ለማሻሻል የተለያዩ ለአረጋውያን ፕሮግራም እንደዚህ እንደዚህ ለመስጠት በዛ ላይ ወደፊት እንሄዳለን ብዬ ተስፋ አለኝ። የኢትዮጵያ ኮሚኒቲ ማህበር በቺካጎን የጎበኘንበት ወቅት ለመጪው የአሜሪካ ምርጫ የሚደረጉ የአውራ ፓርቲዎች ጉባኤዎች ከደሩበት ጊዜ ጋር የተገጣጠመ ነበረ። የሀገሪቱ የፖለቲካ እንቅስቃሴዎች በመሰል ማህበራትና ተቋማት ስራ ላይ የሚኖራቸውን ውጤት ያስረዱን የማህበሩ ዋና ኃላፊ አቶ አክሌሉ አብርሃም አደይ የኢትዮ አሜሪካውያን የፖለቲካ ተሳትፎ እንደምን ሊዳብር እንደሚገባ ቀጣይ ሀሳባቸውን አክለዋል። አ በተለይ ባለንበት በምኖርበት ሀገር እንደ ባለው ወግና የፖለቲካ ስርዓት ውስጥ የሚከሰቱ ለውጦች ቀጥታ በተዘዋዋሪም በቀጥታም አፌክት ያደርጉናል እና እንደ አንድ ግለሰብ ድርጅቱም ግለሰብ ነው፣ እንደዛ ድርጅት አፌክት ይደረጋል እና የፖሊሲ ለውጦች ሲደረጉ፣ በጀት ሲነሳ በቀጥታ ይመለከተናል ማለት ነው ለምሳሌ ያህል 2015 አካባቢ በእኛ አዲስ ሰው ተመርጦ ገቨርነር ሆኖ በሚመጣበት ጊዜ ከሌላ ፓርቲ የመጣ ነው እና ኮምፕሊትሊ ሲቀይረው ቀጥታ ድርጅቶች በሙሉ ሲጎዱ ተጎጆዎች ነበረን እና እንደዚሁ የፖሊሲ በተለይ የኢሚግሬሽን ፖሊሲ እዚ ሀገር እንደምታውቀው በጣም ትኩሳት የሆነ ጉዳይ ነው። የሬፉጂ ፕሮግራምም ከዛ ጋር ይያያዛል። ሌሎች የኢኮኖሚክ ነክ ፕሮግራሞችም ይያያዛሉ እና እዚያ ጋር እንደምታውቀው ምርጫ ፖሊሲን ይወስናል። ምን አይነት ፖሊሲ ነው የሚመጣው? እንዴት ነው አፌክት የሚያደርግ? ቀጥታ በግለሰቦች የኢኮኖሚ ሁኔታ ላይ ተጽዕኖ ያደርጋል እና ኮሚኒቲዎቹም እንደዚህ ሲቸገሩ ነበረ። ባለፈው ከዚህ በፊት አንድ ከዚህ በፊት ከነበረው መንግስት በፊት የነበረው ሁኔታ ኮሚኒቲያችን እኛም ብቻ ሳይሆን በኛ አይነት ስራ ላይ ያሉትም በሙሉ በጣም ከፍተኛ ተጽዕኖ አድርጎ ነበር ያለፈው። ምክንያቱም የፖሊሲ ለውጥ ማለት ጠቅላላ የኢኮኖሚ የፈንዲንግ የፕሮግራም ለውጦችን ያስከሰታል እና ሁልጊዜ ማህበራዊ እና እንደዚህ ደግሞ ኢኮኖሚያዊ እንትኖችን ለማድረግ ዜጎች በንቃት መሳተፍ ይኖርባቸዋል እኛ እንደ ነም ፕሮፊት ይሄንን ምረጡ ይሄን ምረጡ የሚል እንትን የለንም። ነገር ግን ኢትዮጵያውያን በተለይ ባሉባቸው ቦታዎች ላይ የሚደረጉ የኢኮኖሚም የፖለቲካ እንቅስቃሴዎች ቀጥታ የሚመለከቷቸው መሆኑን በማየት መሳተፍ ይኖርባቸዋል ብሎም አልፎም ተርፎ በሀገራችን ላይ ራሱ ተጽዕኖ ይኖረዋል እና እዚህ ሰብሰብ ብለን ድምፅ የምንታይ ነገር ካልሆንን ችግር ይኖረዋል። ወደፊት ደግሞ የኛ ትውልዶች የኛ ኢትዮጵያውያን የሆኑ ወጣቶች አድገው አሁን የጀመሩ አሉ። እንደዛው በስቴት፣ በካውንቲ፣ በሲቲ በተለያዩ ቦታዎች ላይ መሳተፍ፣ መግባት፣ መቻል አለባቸው። ኢትዮጵያ ኮሚኒቲ ማህበር በቺካጎ ከስደተኞች ጋር ከተያያዙ መሰረታዊ አገልግሎቶቹ በተጨማሪ የትውልደ ኢትዮጵያንን ባህል፣ ታሪክና ትውፊት የሚያስተዋውቁ መርሃ ግብሮችና ተቋማትን የመዘርጋት ዓላማ እንዳለው ሰምተናል። ያሳለፋቸውን ዓመታት ለመዘከር የመጪ ዘመን ጉዞውንም ለማስተዋወቅ በኢትዮጵያ አዲስ ዓመት ማግስት አርባኛ ዓመቱን በልዩ ዝግጅት እንደሚያከብርም ከኃላፊዎቹ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ቺካጎ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ እየተላለፈ የሚገኘውን የአርብ ስርጭታችንን ነው እየተከታተላችሁት ያላችሁት። የምሽቱን መሰናዶች ከማጠናቀቃችን በፊት ቀደም ሲል የነበሩንን ዜናዎችን እናስታውሳችሁ። ኢትዮጵያ በአዲሱ የሶማሊያ የሰላም ተልዕኮ ውስጥ በመካተት ሽብርተኝነትን የመዋጋትና የሶማሊያን መንግስት የመርዳት ፍላጎት እንዳላት የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀ ሥላሴ ዛሬ በሰጡት መግለጫ ተናገሩ። ኢትዮጵያ ከሶማሊያ ጋር ያላትን አለመግባባት በሰላም ለመፍታት ጥረቷን ትቀጥላለች ያሉት አምባሳደር ታዬ ሶማሊያ የኢትዮጵያን ጥቅም የሚጻረሩ አካላትን የማስተናገድ አካሄዷን ልታቆም ይገባል ሲሉም ተናግረዋል። የሶማሌላንድ የውጭ ጉዳይ ሚኒስትር ባወጣው መግለጫ ደግሞ በማንኛውም ሰበብ የውጭ ወታደራዊ ኃይልን ወደ ጎረቤት ሶማሊያ ማሰማራት በቀጠናው የትርምስጋትን ይፈጥራል፣ ለሰላም የሚደረገውን ጥረትም ያዳክማል። በተጨማሪም ውጥረትን በማ ባስ አደገኛ ውጤት ያስከትላል ብሏል። ሶማሊያ በበኩሏ በሶማሊያ የአፍሪካ ሕብረት የድጋፍና የማረጋጋት ልዑክ በተሰኘው በአዲሱ የሰላም ልዑክ ውስጥ የትኞቹ ሀገራት እንደሚሳተፉ ውሳኔ እንደሚሰጥ አስታውቃለች። በዩናይትድ ስቴትስ የመንግስት ኃላፊዎችን ጨምሮ ሰብአዊ እርዳታ እጅግ ድሀ ወደ ሆነችው ሀገር እንዳይገባ እንቅፋት ሆነዋል ባለቻቸው ቁጥራቸው በውል ባልታወቀ ደቡብ ሱዳውያን ላይ የቪዛ ማዕቀብ መጣሏን ዛሬ አርባ አስታውቃለች። እነዚህ ግለሰቦች ወደ ዩናይትድ ስቴትስ ለመግባት ብቁ ላይሆኑ ይችላሉ ያለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ ምንም እንኳን ማዕቀብ የጣለችባቸውን ግለሰቦች በስም ባይገልጽም ግለሰቦቹ የህይወት አድን ሰብአዊ እርዳታዎችን ስራ በማደናቀፍና እርዳታ ጭነቶችን ቀረጥ በማስከፈል ተሳትፈዋል ብሏል። አድማጮች ለምሽቱ የነበሩን ዝግጅቶች ይህን ይመስላሉ። በሌሎች መሰናዶዎች በነገ በሰላም እስከምንገናኝ ሰላም፣ በደህና እደሩ።